ከኢኮኖሚው ዓለም አቶ ኑሪ አወል በጉራጌ ዞን መስቃን ወረዳ በየተቦ ቀበሌ ገበሬ ማህበር ነዋሪ አርሶ አደር ናቸው። አቶ ኑሪ ጫትና በቆሎን ጨምሮ የተለያዩ ሰብሎችን ያመርታሉ። ከሁለት ዓመት ወዲህ ግን ፌር ፕላኔት ከተሰኘ የእስራኤል መንግሥታዊ ያልሆነ ድርጅት ጋር በመተባበር ቲማቲምን ማምረት ጀምረዋል። ያለፈው አመት ገበያ ወርዶ ነበረ። የተወሰነ አንድ መቶ ሀያ ሳጥን ወጥቶታል። ገበያ በጣም ወርዶ ነበር። እንግዲህ ገበያ ቢወርድም ወደ ስምንት ሺ ነገሮች ወጡ ብሎ ነበረ። ሁለት ሺ ችግኝ ነበረ። በመቶ ሀያ ሳጥን ሳብተ ሲሸጥ አንድ አስር ሺ ብር ሀይል ጥቅመት ይቻለን በአለፈው አመት ማለት ነው። የዘንድሮ እሱ ከተዘቀኝ አንድ ጥማት ነው እንግዲህ እስካሁን ድረስ አንድ መቶ ሰባ ሳጥን አል ተለመዋል ምናልባት ለነገ አርብ በነገ አርብ ስልሳ ሳጥን ወይም ማምሳ ሳጥን ይገኛል ብዬ አምናለውም አቶ ኑሪና የዘር እጦት ክፍተትን መሙላት በተሰኘው ፕሮጀክት የተካተቱ ኢትዮጵያውያን አርሶ አደሮች በማሳቸው የዕለት ተዕለት ድጋፍና ክትትል ይደረግላቸዋል በአንድ ጥማድ መሬት እስከ መቶ ሀያ ሳጥን ቲማቲም ያመረቱት አቶ ኑሪ ፌር ፕላኔት የተሰኘው መንግስታዊ ያልሆነ ድርጅት ባቀረበላቸው ድጋፍ ደስተኛ ናቸው እንግዲህ መድኃኒት አቅርቦት በሽታ እንዳይዘው ለቲማቲሙ ተከታትለው በየሰው ሶስት ቀኑ ደህና አደርክ ወይ ደህና ዋልክ ወይ እንደሚሰው በጠዋቱ ወይንም በሰቃት ሰራዳርሳቸው በሰቃት ይገባሉ ወይም በጠዋቱ ነቅሶ ቀጥታ ይፈልገውን ውሃ ካላጠጣን በሶስት ሶስት ቀን እንድናጠጣ መዳበሪያ ሲፈልግ ዳርሙን ነጩሙን በአስር ቀን ወይ በአስራ አምስት ቀን እንድንሰጥ ውሃ በሶስት ሶስት ቀን ሰጠን፣ አረም እንዳይበላው በእንጨት በደንብ ወጥረን እንድናስር፣ ጥሩ ምርት እንድናገኝ ጥሩ ኳሊቲ የሆነ የምግብ የተዘጋጀ ቲማቲም እንድናመርት በጣም ለገበያም ለእኛም ለሕዝብ የሚሆኑ የምግብ ለማቅረብ የእነሱ ድጋፍ ይሄ ነው ተብሎ የሚለካ አይደለም። ትልቅ ትልቅ አስተዋጽኦ እያደረጉ ነው አሉ። ፌር ፕላኔት የተሰኘው መንግስታዊ ያልሆነ የእስራኤል ድርጅት የተሻለ ጥራት ያለውና ከፍተኛ ምርት መስጠት የሚችሉ የአትክልት ዘሮችን አቶ ኑሪ ከሚገኙበት የጉራጌ ዞን በተጨማሪ ለሌሎች አካባቢዎች ማቅረብ ጀምሯል። ፕሮጀክቱ ለሙከራ ተግባራዊ በተደረገባቸው አራት አካባቢዎች ገበሬዎች የአትክልት ምርቶቻቸውን ከአምስት እስከ ስምንት እጥፍ ማሳደግ መቻላቸውን የፌር ፕላኔት መስራችና ኃላፊ ዶክተር ሾሻን ሐራን ነግረውናል። ይኸው ፕሮጀክት ለጊዜው ተግባራዊ መሆን የጀመረው በአራት የኢትዮጵያ አካባቢዎች ነው። የዘር እጦት ክፍተትን መሙላት የተሰኘው ፕሮጀክት ዓላማ በኢትዮጵያ የሚገኙ መካከለኛ ገበሬዎች ከፍላጎታቸው ጋር የሚጣጣሙ ከፍተኛ ጥራት ያላቸው የዘር አይነቶች እንዲያገኙ ማስቻል ነው። አሁን በኢትዮጵያ የተለያዩ አራት ክልሎች በመስራት ላይ እንገኛለን። ስራው የተጀመረው በቡታጅራ፣ ድሬደዋ፣ በሀሮማያ ዩኒቨርሲቲና ጎንደር ነው። በተለያዩ የዓለም ክፍሎች ከሚገኙ የጥናትና ምርምር ተቋማትና የዘር አቅራቢ ድርጅቶች የሚያገኙትን የአትክልት ዘሮች ለገበሬዎች ለማቅረብ የዶክተር ሾሻን ሀራን ተቋም ከኢትዮጵያ የመንግስትና የትምህርት ተቋማት ጋር በትብብር ይሰራል። ኢን ኢች ሎኬሽን ዊ ሪሲቭ ሲድ ቫራይቲስ ፍሮም ኦል ዘ ሲድ ኮምፓኒስ አንድ ፍሮም ኢአይኤአር ከተለያዩ የዘር አቅራቢ ኩባንያዎችና የኢትዮጵያ የግብርና ምርምር ማዕከል የተለያዩ የዘር አይነቶችን እንቀበላለን። በአካባቢው ለሚገኙት ገበሬዎች የትኞቹ ዘሮች የተሻለ ጥራት ያለው ከፍተኛ ምርት መስጠት እንደሚችሉ እንሞክራለን። ዘሮቹን ከለየን በኋላ ለገበሬዎች የአቅም ማጎልበቻ ስልጠና እንሰጣለን። ስልጠናዎቹ ከሀሮማያ ዩኒቨርሲቲ የድሬዳዋ ግብርና ቢሮና ና በቡታጅራ ከሚገኘው የመስቃን ወረዳ ግብርና ቢሮ ጋር በትብብር የሚሰጡ ሲያመጡ ናቸው። ከፕሮጀክቱ አጋሮች መካከል አንዱ ግዙፉ የባየር ኩባንያ ነው። ባየር በዚህ ፕሮጀክት ትግበራ የገንዘብ ድጋፍ የሚያደርግ ሲሆን በተጨማሪነት የቲማቲም በርበሬና ሽንኩርት የተሻሻሉ ዝርያዎችን ያቀርባል። ኡቨ ዲየክሾርን በባየር ኩባንያ የአትክልቶች ዝርያ የንግድ ምልክት ኃላፊ ናቸው። እነዚህ ዝርያዎች ከማራቢያ ማዕከላችን የሚመጡ ሲሆን ለኢትዮጵያ ገበሬዎች እጅግ የተሻሻሉትንና የተዳቀሉትን እናቀርባለን። እነዚህ የተዳቀሉ ዝርያዎች የተሻለ ምርት መስጠት የሚችሉ ከመሆናቸውም በተጨማሪ በሽታን የመቋቋም አቅማቸው ከፍተኛ ነው። ካሉን ምርጥ ዘሮች መካከል ፕሮጀክቱ ተግባራዊ ለሚደረግበት አካባቢ የአየር ጠባይ ተስማሚ የሆኑትን ለይተናል። በመጀመሪያው ዓመት የሙከራ ምርት ከተደረገ በኋላ ገበሬዎቹና የአካባቢው የግብርና ባለሙያዎች የተሻለውን ዝርያ መርጠዋል። በዓለም አቀፉ የእርሻና የምግብ ድርጅት መረጃ መሰረት 12 ሚሊዮን የኢትዮጵያ ባለ አነስተኛ ይዞታ ገበሬዎች የግብርናው ዘርፍ 95 በመቶ ምርት ባለቤት ናቸው። በግብርናው ዘርፍ ከተሰማሩት መካከል 40 በመቶ ያክሉ ከ0.5 ሄክታር በታች መሬት ያርሳሉ። በዝናብ ላይ ጥገኛ በሆነው የኢትዮጵያ የእርሻ ስራ የተሰማሩት አርሶ አደሮች በአማካኝ እስከ 6 የቤተሰብ አባላት ያላቸው ሲሆን አመታዊ የቤት ወጫቸውን ለማሟላት ከ25 እስከ 28 ሄክታር መሬት ያስፈልጋቸዋል። የግብርና ዘርፉ አርሶ አደሮችን ከመመገብ ተሻግሮ ኢኮኖሚውን መደገፍ ይችል ዘንድ በርካታ መሻሻሎች እንደሚያስፈልጉት እንደ የዓለም የእርሻና የምግብ ድርጅት ያሉ ተቋማት ይመክራሉ። ዶክተር ሾሻን ሃራን አሁን በኢትዮጵያ ተግባራዊ ማድረግ በጀመሩት ፕሮጀክት ዘመናዊውን የአመራረት ስልት ከነባሩ ጋር በማጣጣም እየሰሩ እንደሆነ ይናገራሉ። በአርሶ አደሮቹ ነባር የአመራረት ስልት ላይ ውስን ለውጥ ነው የምናደርገው። በምንሰራቸው አካባቢዎች አርሶ አደሮቹ አነስተኛ የመስኖ ስራዎችን ይጠቀማሉ። ያላቸውን ነባር የአመራረት ስልት ለማሳደግ ስልጠናዎች የምንሰጣቸው ሲሆን፣ የተከሏቸውን አትክልቶች በአግባቡ እንዲንከባከቧቸው እናገዛቸዋለን። ከፍ ያለ ምርት ለማግኘት በደንብ ውሃ ማጠጣት አስፈላጊ ነው። በኢትዮጵያ የተመዘገቡና አገልግሎት ላይ ለመዋል ፈቃድ ያላቸው ማዳበሪያና የእጽዋት ደህንነት መጠበቂያዎች እንጠቀማለን። እንደ ኡቨ ዲሬክሾርን አስተያየት የኢትዮጵያ አርሶ አደሮች ሙሉ ትኩረታቸውን በማሳቸው ላይ ብቻ ሊያደርጉ አይገባም። የዕለት ተዕለት የገበያ ዋጋ መከታተልና የገበያውን ፍላጎት ማጥናት አስፈላጊ መሆኑን ኢቨ ዲሬክሾርን ይጠቁማሉ። ምናልባት አርሶ አደሮቹ የገበያ ጥናት እንዲያደርጉ መጠበቅ ተጨባጭ ላይመስል ይችላል። በአውሮፓና የዓለም ገበያዎች በመድኃኒት ኬሚካሎችና ምርጥ ዘሮች ግብይት ስመገናና የሆነው የባየር ኩባንያ ባለሙያው ግን መላለ ባይ ናቸው። በማሳ በሚመረተው ምርት ላይ ለውጥና መሻሻሎች ማድረጉ አስፈላጊ ነው። ነገር ግን የአትክልት አምራች ገበሬዎቹ ከማሳቸው ባሻገር ምን እየተደረገ እንደሆነ በንቃት እንዲከታተሉ እንሻለን። ገበሬዎቹ ምርታቸውን የሚያስተዋውቁበትንና ለገበያ የሚያቀርቡትን የተጠና መንገድ እንዲያበጁ እንሻለን። የገበሬ ማኅበራት በመመስረት ጥንካሬ እንዲኖራቸውም ያስፈልጋል። ገበያውን በመከታተል በእያንዳንዱ የአትክልት ምርት ላይ ያለውን የዋጋ ለውጥ ማወቅ፣ በየወቅቱ የሚለዋወጠውን የከተሞች የአትክልት ፍላጎት ማጥናትም ግዴታ ነው። ስለዚህ የምንሰጣቸው ስልጠናዎች እጅግ ሰፊ ይሆናሉ። አሁን በአገሪቱ ከሚታየው በተለየ ዩኒቨርሲቲዎቹን፣ አምራቾቹንና የገበሬ ማህበራቱን ማቀናጀት ይኖርብናል። አለበለዚያ በተናጠል የሚሰራው ስራ የግብርናው ዘርፍና የገበያው ጥናቱ ያለባቸውን ችግሮች ለመፍታት አያስችልም። የፌር ፕላኔት መንግስታዊ ያልሆነ ድርጅት በአራት አካባቢዎች ለጀመረው ፕሮጀክት ከባየር ኩባንያ በተጨማሪ ሴንጌንታ፣ ሊማግሬን፣ ኤንዛ ዛደን፣ ኢስት ዌስት ሲድ ከተሰኙ ኩባንያዎችና ከኢትዮጵያ የግብርና ምርምር ተቋም ከፍተኛ ጥራት ያለውና ምርታማ የዘር አይነቶች ድጋፍ ይደረግለታል። እንዲህ አይነት ምርጥ ዘሮች ለኢትዮጵያ አርሶ አደር ምን ያክል አዋጭ ናቸው? ዶክተር ሾሻን ሃራን The seeds in general are not the most expensive input ለአርሶ አደሮቹ ውድ የሚሆኑት ምርጥ ዘሮች አይደሉም በአብዛኛው ማዳበሪያና የእርሻ ማሳዎችን በመስኖ ለማልማት የሚያስፈልገው ነዳጅና ኬሚካሎች ከዘሮቹ በላይ ወጪ ያስወጧቸዋል በእርግጥ ከፍተኛ ጥራት ያላቸው ዘሮች ዋጋው ከፍ ይላል የምናደርገው ምንድን ነው በቅድሚያ ከፕሮጀክቱ ዘሮቹን እንቀበላለን ከዚያ አርሶ አደሮቹ ከመጀመሪያው የምርት ዘመን የሚያገኙት ትርፍ የተወሰነውን ለሚቀጥለው የምርት ዘመን እንዲቆጥቡ እንመክራቸዋለን። ስለዚህ የሚቀጥለውን የምርት ዘመን ብድር ሳይወስዱ መጀመር ይችላሉ ማለት ነው። በዚህ የፌር ፕላኔት ፕሮጀክት በአንድ ጊዜ ከ20 እስከ 50 ለሚደርሱ አርሶ አደሮች በቡድን ስልጠና እንደሚሰጡ የሚናገሩት ዶክተር ሾሻን ሀራን ትልቁ ስኬት ግን የጥቂቶች ሙከራ በጎረቤቶቻቸው እና የአካባቢው ነዋሪዎች ዘንድ የሚያሳድረው በጎ ተጽዕኖ መሆኑን ያስረዳሉ። የግብርና ባለሙያዋ ይህ ፕሮጀክታቸው እስከ 50 ሺህ አርሶ አደሮችን ለማካተት ያለመ ሲሆን የዛን ጊዜ ለመላው ኢትዮጵያውያን አትክልት ማቅረብ ይችላል የሚል እምነት አላቸው። አድማጮች፣ ከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነበርኩ። ጤና ይስጥልኝ።